ግብር አልከፈሉም የተባሉ ሰዎች ከሀገር እንዳይወጡ እገዳ ተላለፈባቸውም። ከ3.2 ቢሊዮን ብር በላይ የታክስ እዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ የእግድ ትዕዛዝ ማስተላለፉን የአዲስ አበባ ገቢዎች ቢሮ ገልጿል። ቢሮው ከ3.2 ቢሊዮን ብር በላይ የግብር እዳ ያለባቸውና በተደጋጋሚ ጥሪ ቢደረግላቸውም እዳቸውን ለመክፈል ፈቃደኛ አልሆኑም ያላቸውን 62 ግለሰቦች በታክስ አስተዳደር ሕጉ መሰረት ከሀገር እንዳይወጡ ለሚግ ሬሽን እና ዜግነት አገልግሎት ዝርዝራቸውን አስተላልፍ ያለው ሲል አሳውቋል። ቢሮው እንዳለው በ2017 በጀት ዓመት የግብር ዕዳቸውን በአግባቡ ሳይወጡ የሚሰወሩ ግብር ከፋዮችን በአግባቡ በመከታተል ግዴታቸውን እንዲወጡ ለማስቻል የዕዳ ክትትልና አስተዳደር የስራ ክፍልን በአዲስ መልክ በማደራጀት ወደ ተግባር አስገብቻለሁ ብሏል። በዚህም ባለፉት ስድስት ወራት ብቻ ከ6.4 ቢሊዮን ብር በላይ እዳ መሰብሰቡን ቢሮው ገልጿል። በኢትዮጵያ የኮንዶም እጥረት እየተባባሰ ነው ተባለም። በኢትዮጵያ እየተባባሰ የመጣውን የኮንዶም እጥረትም ለመቅረፍ የግል የመድኃኒት አስመጪዎች ወደ ዘርፉ እንዲገቡ ጥሪ ቀርቧል። በየአመቱ በመንግስትና በግብረ ሰናይ ድርጅቶች ከ90 ሚሊየን ያልዘለለ አቅርቦት ቢኖርም አመታዊ ፍላጎቱ ግን 27 ሚሊየን ደርሷል። ቀድሞውንም ቢሆን እጅግ የተራራቀ አቅርቦትና ፍላጎት ያለበት የኮንደም አቅርቦት አሁን ደግሞ የአሜሪካው የመንግስት ተራድኦ ድርጅት ዩኤስአይዲ የሚሰጠውን ድጋፍ ማገዱን ተከትሎ እጥረ ቱ ተባብሷል ተብሏል። ከዚህ ቀደም በነጻ ይታደል የነበረው አልፎ አልፎም በጣም በዝቅተኛ ዋጋ በየሱቁ ይገኝ የነበረ ቢሆንም በአሁኑ ወቅት ግን የአንድ ኮንዶም ዋጋ ሃምሳ ብር ደርሷል። እንደ ጋምቤላ ባሉ የክልል ከተሞች እጥረቱን ተከትሎ በተፈጠረው የዋጋ ንረት አንድ ኮንዶም እስከ 250 ብር እየተሸጠ ነው ተብሏል። በዚህና በሌላውም ምክንያት ኮንዶምን የመጠቀም ዝንባሌ መቀነስ ማሳየቱ የኤችአይቪ መከላከል ስራውን ፈታኝ እንዳያደርገው ስጋት እንዳለው በዘርፉ ከሚሰሩ ተቋማት መካከል የሆነው ኤድስ ሄልዝ ኬር ፋውንዴሽን ተናግሯል። የኤኤችኤፍ የመከላከልና የአፍሪካ ዩኒየን ላይዘንና አድቮኬሲ ማኔጀር አቶ ቶሎ ኦላና ድርጅታቸው እጥረቱን ለመሸፈን የግል መድኃኒት አስመጫዎች ኮንዶምንም እንዲያስመጡ ለማድረግ ከጤና ሚኒስቴር ጋር የንግግር ስራዎች መጀመሩን ገልጿል። ከጅቡቲ አዲስ አበባ የሚወስደው የባቡር መንገድ መተሐራ አካባቢ ባለው የመሬት መንቀጥቀጥ ምክንያት የመቆረጥ ስጋት አለበት ሲል የስፔስ ሳይንስና ና ጂኦስፓሻል ኢንስቲትዩት አስታወቀ። በመሆኑም ተለዋጭ መንገዶች እንዲሰሩ ለኢትዮጵያ መንገዶች አስተዳደር ምክር ሀሳብ አቅርብ ያለሁም ብሏል። በተደጋጋሚ የተከሰተ ያለው የመሬት መንቀጥቀጥ እየጨመረ መጥቶ ድንገት ቢፈነዳ የገቢና ወጪ ንግድ የሚያልፍበት የኢትዮ ጅቡቲ ዋናው መንገድ መ መተሐራ አካባቢ ሊቆረጥ ይችላል ሲል ገልጿል። በስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ተመራማሪ የሆኑት አቶ ናትናኤል አገኘው እንዳሉት ፈንታሌ አካባቢ ቅላጭ ድንጋይ ወይም ማግማ ባለፉት ሶስት ወራት ወደ መሬት እየቀረበ መጥቷል ብለዋል። ይህ ደግሞ ሊፈነዳ የቀረበ ነገር እንዳለ ያሳያል። ተለዋጭ መንገድ እንዲሰራ የተዘጋጁ ሶስት አማራጭ የመንገድ ዲዛይኖች ውይይት እንዲደረግበት ተደርጓልም ብለዋል። የተሰራው አማራጭ የመንገድ ዲዛይን የኢትዮጵያ መንገዶች ባለስልጣን እንዲወስደው መደረጉንም ሸገር ራዲዮ ዘግቧል። የኢትዮጵያ አየር መንገድ ዓለም አቀፉን የሴቶች ቀን ምክንያት በማድረግ ዓለም አቀፍና ሀገር ውስጥ በረራዎችን በሴቶች ብቻ አከናወነም። የኢትዮጵያ አየር መንገድ ዓለም አቀፉን የሴቶች ቀን ምክንያት በማድረግ የዓለም አቀፍና የሀገር ውስጥ የሴቶች ብቻ በረራን ይፋ አድርጓል። የኢትዮጵያ አየር መንገድ ዓለም አቀፉን የሴቶች ቀን በሴቶች ብቻ በሚመራ በረራ ዘንድሮ ለዘጠነኛ ጊዜ ያከበረ ሲሆን ወደ አቴንስ፣ ሳኦፖሎ፣ ኒው ዴልሂን፣ ዊንድሆክ፣ ዱባይና ባህር ዳር በሴቶች ብቻ በሚከናወኑ በረራዎች ቀኑን በድምቀት ማክበሩን ገልጿል። በዕለቱም አየር መንገዱ ዋና አብራሪ፣ ረዳታ አብራሪ፣ የበረራ አስተናጋጆችና ቴክኒሽያኖችን ጨምሮ በሙሉ በሴቶች የተመራ መሆኑን ገልጿል። ከዚህ ባለፈም የአውሮፕላኑ የአየር ትራፊክ የበረራ ደህንነትና የጭነት ቁጥጥር እንደዚሁም የበረራ መለኪያ ሙሉ በሙሉ በሴቶች እንደተከናወነም ገልጿል። በሀገር ውስጥ የሚመረቱ መድኃኒቶችን ጥራትና ደህንነት ለማረጋገጥ የሚያግዝ መመሪያ አወጣ ኋለ የኢትዮጵያ የምግብና መድኃኒት ባለስልጣን። የኢትዮጵያ የምግብና መድኃኒት ባለስልጣን በሀገር ውስጥ የሚመረቱ መድኃኒቶች ጥራትንና ደህንነትን ለማረጋገጥ የሚያግዝ አዲስ መመሪያ ሰሞኑን ማውጣቱን ይፋ አድርጓል። የባዮ ኤኩቫላንስ ጥናት ማዕከልና የባዮ አናሊቲካል ላቦራቶሪ ቁጥጥር መመሪያ ቁጥር 1432017 ተብሎ የሚጠራው ይህ መመሪያ በገበያ ላይ የሚውሉ የመድኃኒት ምርቶች ተመሳሳይ የፈዋሽነትና የደህንነት ደረጃዎችን ማሟላታቸውን ለማረጋገጥ ያለመ ነው ተብሏል። በተለይም በጽንስ ስም የሚመረቱ መድኃኒቶች ከታወቁ የመድኃኒት ምርቶች ጋር ተመሳሳይ የሆነ የፈዋሽነትና የደህንነት ደረጃ እንዲኖራቸው ለማድረግም ለማድረግ ያለመ ነው ተብሏል። ይህ መመሪያ ባዮ ኤኩቫለንስ የተሰኘ ልዩ ጥናት በማድረግ በጽንስስም የሚመረቱ የመድኃኒት ዓይነቶች ከታወቁ የመድኃኒት ምርቶች ጋር ያላቸውን ተመሳሳይነት ማረጋገጥ እንደሚጠበቅባቸው ይደነግጋል። በተጨማሪም መመሪያው የመድኃኒት ማምረቻ ተቋማትና ላቦራቶሪዎች ፈቃድና ቁጥጥር ላይ እንደሚያተኩር የሀገሪቱ መገናኛ ብዙሃን ዘግበዋል። መመሪያው በኢትዮጵያ የመድኃኒት ቁጥጥር ላይ ትልቅ ምዕራፍ እንደሆነ የተገለጸ ሲሆን ለመድኃኒት ኢንዱስትሪው እድገት አስተዋጽኦ እንደሚያደርግም ይጠበቃል። በኢትዮጵያ የአዞ ስጋ ሽያጭ ሊጀመር ነው። የአዞ ስጋን የሚያዘጋጅና የሚሸጥ ምግብ ቤት በአርባ ምንጭ እንደሚከፈት ተገልጿል። ኢትዮ ኤፍ ኤም የአርባ ምንጭ የአዞ እርባታ ስራ አስኪያጅ አቶ ዳዊት ዳኘ ነገሩኝ ብሎ እንደገለጸው በአርባ ምንጭ ከተማ የአዞ ስጋ ምግብ ቤት ለመክፈት እንቅስቃሴ ተጀምሯል ተብሏል። የውጭ ሀገር ቱሪስቶች የአዞ ስጋ ለመመገብ የሚጠይቁ መሆኑን የገለጹት አቶ ዳዊት፣ ጥናት ተደርጎ ከአንድ ዓመት በኋላ ሬስቶራንቱን ለመክፈት እንደታሰበም ተናግረዋል። ውጭ ቱሪስቶች ከፍተኛ ፍላጎት እንዳላቸው የተናገሩት ኃላፊው አሁን ላይ በሐሳብ ደረጃ ነው ያለው፣ ነገር ግን ጉዳዩ ወደ ተግባር እንዲገባ እየተንቀሳቀስ ነው ብለዋል። ያዞ ስጋ በጣም ጣፋጭና መድኃኒትም ነው ያሉት ኃላፊው በቅርቡም ያዞ ስጋ ሽያጭ በይፋ እንደሚጀመር ማረጋገጣቸውን ኢትዮ ኤፍ ኤም ዘግቧል። በ2018 የትምህርት ዘመን ማንኛውም የአዲስ አበባ ከተማ ተማሪ የፋይዳ መታወቂያ ከሌለው ምዝገባ ማድረግ አይችልም ተባለም። የአዲስ አበባ ከተማ አስተዳደር ስራ አስኪያጅ ጽሕፈት ቤት ከወሳኝ ኩነት ጋር በመሆን ከአምስት ዓመት በላይ የሆኑ ተማሪዎችን መመዝገብ መጀመሩን ይፋ አድርጓል። በአዲስ አበባ ከተማ 1.1 ሚሊዮን የሚሆኑ ተማሪዎች መኖራቸውን የገለጹት የከተማዋ ኃላፊዎች ከአንድ ወር በፊት ምዝገባው መጀመሩንም ተናግረዋል። በአንድ ወር ጊዜ ውስጥም ከ450 ሺህ በላይ ተማሪዎችን ለመመዝገብ እቅር ተይዞ እየተሰራ እንደሆነም ገልጸዋል። ይህ የተማሪዎች ምዝገባ በግልም ሆነ በመንግስት እንዲሁም የትኛውም ኮሚኒቲ እና ኢንተርናሽናል ትምህርት ቤት የሚማሩ ተማሪዎች የፋይዳ መታወቂያ እንዲኖራቸው ያስገድዳል ብለዋል። በወርቅ ማምረት ስራ ላይ የተሰማሩ የ32 አምራቾች ፈቃድ ተሰረዘም። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የማዕድን ዘርፍ አፈጻጸም አሳሳቢ ደረጃ ላይ መድረሱን የክልሉ ማዕድንና ኤነርጂ ልማት ኤጀንሲ አስታውቋል። በክልሉ ከሚገኙ 58 ልዩ አነስተኛና 12 ባህላዊ የወርቅ አምራቾች መካከል አፈጻጸማቸው ደካማ የሆኑት 32ቱ ፈቃዳቸው ተሰርዟል ተብሏል። የክልሉ ማዕድንና ኤነርጂ ልማት ኤጀንሲ ዋና ዲሬክተር አቶ ገብረ ማርያም ሰጠኝ በስድስት ወራት ውስጥ ምንም ዓይነት ወርቅ ማምረት ያልቻሉ 12 ልዩ አነስተኛና ሁለት ባህላዊ ወርቅ አምራቾች አሉ። አሳማኝ ምክንያት ካላቀረቡ በቀጣይ እነዚህም እርምጃ ይወሰድባቸዋል ሲሉ አስጠንቅቀዋል። በድንጋይ ከሰል ማምረት ፈቃድ ከወሰዱት ከ20 በላይ ባለፈቃዶች መካከል እስካሁን ወደ ማምረት የገቡት ስምንት ብቻ ናቸውም ብለዋል። በበጀት ዓመቱ ስድስት ወራት ውስጥ 150 ኪሎ ግራም ወርቅ ለማምረት ታቅዶ 755 ኪሎ ግራም እንደዚሁም 100 ሺ ቶን ድንጋይ ከሰል ለማምረት ታቅዶ 50 ቶን ብቻ ማምረት የተቻለ ሲሆን የምርት እጥረቱ ምክንያት ህገ ወጥነትና ወደ ስራ ያልገቡ አምራቾች በመኖራቸው ነው ሲሉ ኃላፊው አሳውቀዋል። በመጨረሻም የአራት ዓመት ከአስር ወር ዕድሜ ያላት ሕፃን ልጅ ላይ አስገድዶ መድፈር ወንጀል የፈጸመው የ72 ዓመቱ አዛውንት በ12 ዓመት ጽኑ እስራት ተቀጣም። አቶ ተስፋይ ደመቀ የተባሉት የ72 ዓመት ዕድሜ ባለጸጋው ነሐሴ 14 ቀን 2016 ዓ ም በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቦሌ ቡልቡላ ዶክተሮች ሰፈር ተብሎ በሚጠራው አካባቢ ከቀኑ አምስት ሰዓት ላይ ያስገድዶ መድፈር ወንጀሉን ፈጽመዋል ተብሏል። የአራት ዓመት ከአስር ወር ዕድሜ ያላትን ሕፃን በአካባቢው እየተጫወተች ሳለ የኢትዮ ቴሌኮም ታወር ጥበቃ ሰራተኛ የሆኑት አቶ ተስፋይ ደመቀ ሕፃኗን ነይ ንጫወት በማለት የድርጅቱ የጥበቃ ሰራተኞች የሚያድሩበት ማረፊያ ውስጥ በማስገባት ያስገድዶ መድፈር ወንጀሉን ሲፈጽሙባት የአካባቢው ሕብረተሰብ ደርሶባቸው ለፖሊስ ባደረጉት ጥሪ መሰረት ግለሰቡ በቁጥጥር ስር ውለዋል ተብሏል። ፖሊስም በህፃኗ ላይ ተገቢውን የጤና ምርመራ እንዲደረግላት በማድረግ የሰውና የሰነድ ማስረጃን በማጠናቀር በአቃቢ ህግ በኩል ክስ እንዲመሰረትበት መደረጉን ከቦሌ ክፍለ ከተማ ፖሊስ መምሪያ የሴቶችና ህፃናት ምርመራ ክፍል የተገኘው መረጃ ያመለክታል። የተከሳሹን ጉዳይ ሲከታተል የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ አምስተኛ ወንጀል ችሎት ር 21 ቀን 2017 ዓ.ም በዋለው በኋላው ችሎት በ12 ዓመት ጽኑ እስራት እንዲቀጡ የጥፋተኝነት ውሳኔ አስተላልፎባቸዋል። ሀገሪኛ ሪፖርት